ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተገባዶ ፕሬዝደንት ባራክ ኦባማ በሁለተኛ ዙር የአስተዳደር ዘመናቸው ሊያሳኳቸው የሚያስቧቸው ክንውኖችና ወቅቱ የሚጠይቃቸውን ጉዳዮች ገቢር ማድረግ በሚያስችሉ መንገዶች ላይ ሥራ መጀመራቸውን ዘገባዎች እያመላከቱ ነው። እጅግ ከፍተኛ ፉክክር የታየበትና ታሪካዊ የተባለው ምርጫ ምን ዓይነት መንገዶችን ተጓዘ? እጅግ የተጋነነ መጠን ያለው ገንዘብ የፈሰሰበት የምርጫ ዘመቻ መሆኑም እያነጋገረ ነው። አሉላ ከበደ ዛሬም በርዕሰ ጉዳዩ ላይ ሙያዊ ትንታኔ የሚሰጡንን የፖለቲካ ሳይንስ ሙራን ጋብዟል። ፕሮፌሰር አለማየሁ ገብረ ማርያም እና ዶክተር ጌታቸው መታፈሪያ ናቸው። አሉላ፣ መስመሩ ያንተ ነው። አመሰግናለሁ ሰለሞን። በታሪክ ለመጀመሪያ ጊዜ እጅግ ከፍተኛ ገንዘብ የወጣበትን ይህን ፕሬዝዳንታዊ ምርጫ መለስ ብለን እንመልከት። ከዚህ ቀደም ከታዩት ሁሉ የተለየ ነው የሚል አስተያየት እየቀረበበት ነውና፣ እንዴት ይመለከቱታል? ፕሮፌሰር አለማየሁ እሺ ለፕሬዚደንቱ ምርጫ ፉክክር ብቻ በፕሬዚደንት ኦባማ ወደ ዘጠኝ መቶ ሰላሳ አራት ሚሊዮን አንድ ቢሊዮን እንደማለት ነው ያህል አሰባስበው ነበር። ከዛ ውስጥ ወደ ስምንት መቶ ሀምሳ ሶስት ሚሊዮኑ በስራ ላይ ውሏል። በሮምኒ በኩል ደግሞ ወደ ስምንት መቶ ሰማኒያ ሁለት ሚሊዮን ተሰብስቦ ወደ ሰባት መቶ ሀምሳ ሁለቱ ሚሊዮን በስራ ላይ ውሏል። እንግዲህ ይሄ በስራ ላይ መዋሉ ማለት ምንድን ነው? በቴሌቪዥን መታወቂያ ማውጣት፣ ከአንድ ቦታ ወደ አንድ ቦታ መዛወሪያ መራጮችን ማስመዝገብ የመሳሰሉትን ነገሮች በሙሉ ያካትታል ማለት ነው። ከዛ ሌላ ደግሞ መገንዘብ ያለው በተለይ ባለፉት አራት ዓመት አዲስ የመጣው ነገር ምንድን ነው? አንድ የአገሪቱ ከፍተኛ ፍርድ ቤት ፍርድ በሰጡት መሰረት ማናቸውም ግለሰቦች ተሰባስበው መምረጥ የሚፈልጉትን ሰዎች ከተመራጩ ጋር ሳይገናኙ ማለት ነው፣ በትክክል በግላቸው ሆኖ የዛን ሰው ተመራጭነት ሊያራምዱ ይችላሉ። ፓክስ ይሏቸዋል ፖለቲካል አክሽን ኮሚቴስ ማለት ናቸው። እነሱ ራሳቸው ወደ ሶስት መቶ ሚሊዮን ያህል አውጥተዋል፣ እነዚህ ፓኮች በሮምኒ በኩል ከዛ ውስጥ ምናልባት ወደ ዘጠና አምስት ከመቶ ፕሬዚደንት ኦባማን የሚያጥላላና እሳቸውን እንዳይመረጡ የሚያደርግ ነው። በፕሬዚደንት ኦባማ በኩል ደግሞ ወደ ሰማንያ ሚሊዮን ተሰብስቦ ሮምኒን የሚያጥላላና ተገቢ ፕሬዚደንት እንደማይሆን የሚያሳይ ነው። ስለዚህ እነዚህ ራሳቸው ታላቅ ሚና እየተጫወቱ ነው ማለት ነው ፓክስ የሚባሉት ወይም በግል ድርጅት ሆነው ገንዘብ እየሰበሰቡ አንዱን ተመራጭና አንደኛውን ተመራጭ መድገፍና እነ ድጋፍ እንዳይሰጠው ለማድረግ የሚሞክሩ ከዚህ አሁን ካነሳችኋቸው በተለይ የገንዘብ አወጣጥን የዘመቻዎች አካሄድን በተመለከተ ጠንከር ብሎ የሚነሳ በተቺዎች አይን ምናልባትም የዲሞክራሲ ስርዓቱን አይነተኝነትም ይፈታተናል የሚል ጥያቄ እስከ ማንሳት ድረስ የሚያስኬድ ሁኔታ እንመልከት። የዲሞክራሲ ቁንጮ ተደርጋ የምትወሰድ አገር፣ ከሁለት መቶ አመታት በላይ የዘለቀ የዲሞክራሲ ስርዓት ያላት፣ ሶስቱ የመንግስት አካላት አንዱ ሌላውን የሚቆጣጠርበት የደረጀ አሰራር ያላት ሀገር ውስጥ ምርጫ ትልቅ ሚና አለውና በዲሞክራሲ ስርአት ውስጥ ይሄ የገንዘብ ሚና አልበዛም ወይ? ብዙዎች ይጠይቃሉ። በገንዘብ ሀይል የሰዎችን ፍላጎት ወደ ግራና ቀኝ እንዲያዘነብል የማድረግ ተጽዕኖ ለማድረግ የተፈጠሩ ህጎችም አሉ የሚሏቸው በተለይ በቅርብ ጊዜ የወጡትንም ተቹ ናቸውና፣ ፕሮፌሰር ጌታቸው እንዴት ያዩታል? ይህ በጣም ጥሩ ጥያቄ ነው። እንዲያውም ብዙ የሚነሳው አንገብጋቢ የሆነ ጥያቄ ፕሬዚዳንት ማን ነው የሚመርጠው የህዝቡ ድምፅ ነው አንድን ፕሬዝዳንት የሚመርጠው ወይንስ ደግሞ ገንዘብ ነው ያንን ፕሬዝዳንት የሚመርጠው የሚል ጥያቄ አለ። ሀብታሞች ናቸው የፈለጉትን ሰው ብዙ ገንዘብ አውጥተው አፍሰው አንድ ሰው እንዲመረጥ የሚያደርጉ እንዴት ማስታወቂያ፣ አሉታዊ የሆኑ ማስታወቂያዎች እያወጡ አንዱን ተመራጭ እያጥላሉ አንደኛውን እያነሱ እና ይህ የገንዘብ አወጣጡም ቅጥ ያጣ የሆነ ሄዷል ብዙ አገሮች ይህንን ሊያደርጉ አይችሉም በዛ ላይ ደግሞ አሜሪካ በዚህ በኢንፍራስትራክቸሩ በኢንተርኔቱ በቴሌፎኑ በጣም የዳበረች ሀገር ነች ያ ሁሉ ይህንን ቴሌፎን የሚጠቀም በየቤቱ እየደወለ ሰው የሚያሰለች በኢሜይል ሰውን የሚያሰለች ያ በገንዘብ ሀይል ነው የሚንቀሳቀሰው እና መጨረሻ ላይ ማን ነው ፕሬዚዳንትን የሚመርጠው ድሀው ህዝብ አንድ አንድ ድምፅ አንድ ሰው አንድ መራጭ በሚለው መርሃ ግብር ነው የሚሄደው፣ ወይንስ ደግሞ ብዙ ገንዘብ ያፈሰሰ ብዙ ገንዘብ የፈሰሰለት አካል ነው የሚመርጠው የሚመረጠው፣ የሚባል ብዙ ትችት የሚያስነሳ ነገር አለ። ይህ ብዙዎቹን አገሮች በጣም የሚያሳዝኑ የሚያሰጋ ነው። እዚህ ሀገርም ደግሞ ያ ትልቅ ጥያቄ ላይ የተቀመጠበት ሁኔታ ነው ያለው እና በዛ መልኩ ነው የምናየው። ገንዘብ እንደሚባለው ለፖለቲካ ገንዘብ የእናጡት ወተት ነው ይላሉ። ግን እጥ ያጣ ሆነ በጣም እየበዛ እየበዛ ሄደ። በፕሬዚዳንት ምርጫ ብቻ ሳይሆን በዚህ በቀበሌ ምርጫ እንኳን ገንዘቡ እየበዛ ሄደዋል። እና ተራው ሰው ሊወዳደር አይችልም። እና ይህ ተራውን ሰው ጥሩ አላማ ያለውን ሰው ለአገሩ ጥሩ ራዕይ ያለውን ሰው ወደ ኋላ እንዲገታ ያደርገዋል። ምክንያቱም ገንዘብ ችሎ አይዋጣማ ገንዘብ የሚያሰባስብልህ አካል የለማ። እና ይህ እውነተኛ ዴሞክራሲን ጥያቄ ውስጥ የሚያስገባ ሁኔታ ነው ያለው። ካም ፕሮፌሰር አለማየሁ በጣም አከራካሪ ጥያቄ ነው። ምክንያቱም ብዙ ተንታኞቹም እንደሚጠቅሱት ፕሬዚደንት ይገዛል ወይንስ ይመረጣል የሚል ጥያቄ ነው። ሀብታሞች በተለይ በኩባንያ ደረጃ ያሉት ራሳቸውን ሰብስበው ኢንትረስት ግሩፕ ይሏቸዋል። ለምሳሌ ነጋዴዎች፣ የኩባንያ አስተዳዳሪዎች፣ ዩኒየንስ የሚባሉት የሰራተኞች ማህበሮች፣ እነዚህ የመሳሰሉት በሙሉ ራሳቸው ተጠናክረው ገንዘባቸውን ይዘው የሚመረጥላቸውን ሰው ወደፊት እየገፉ በገንዘብም በሀይልም በድምፅም በማናቸውም ነገር እየተሻኮቱ አብዛኛው ተራው ሰው ድምፁ እንዳይሰማ ሊሆን ድረስ ደርሷል። ምክንያቱም እዚህ ላይ ወሳኝ የሚሆኑት እነሱ ገንዘብ ስላላቸው በገንዘባቸው እየተጠቀሙ የሚፈልጉትን እየረዳ ያ ሰው ተመርጦ በኮንግረስም ሆነ በፕሬዚደንቱ በሚገባበት ጊዜ የእነሱን ጥቅም የሚከላከልና የእነሱን ጥቅም የሚጠብቅ ሆኖ ይገኛል። እዚህ ላይ እንግዲህ መገንዘብ ያለብን ምንድን ነው? ይህንን ነገር ለመቀየር ለምንድን ነው ያስቸገረው ሲባል የሀገሪቱ ከፍተኛ ፍርድ ቤት ይህንን ጥያቄ ለብዙ ጊዜ ተመልክቶት ነበር እንደ ቢያንስ ቢያንስ ባለፉት አርባ አመት ውስጥ ሶስት አራት ጊዜ ተመልክቶታል። አሁን ቅርብ ጊዜ እንኳን ሲቲዝንስ ዩናይትድ የሚል አንድ ክስ ላይ የተናገሩት ነገር ነበር። ይህም ምንድን ነው የአገሪቱ ህገ መንግስት ፈርስት አሜንድመንት የሚሉት በመጀመሪያ የመናገር እና ሀሳብን የመለዋጥ የመሳሰሉትን ነገሮች ይጠብቃል። ይህም ማለት ምንድን ነው በጣም ጥብቅ የሆነ ህገ መንግስታዊ ድንጋጌ ነው። ኮንግረስም ሆነ ማናቸውም የአንድ ሰው መብት የአንድ ህዝብ መናገር መብት ላይ ህግ ሊያወጣ አይችልም ይላል በጠቅላላው ስለዚህ እነዚህ በፖለቲካ ደረጃ የሚሳተፉት ሰዎች ሀብታሞቹም ሆኑ ሌሎችም ሆኑ እንደፈለጋቸው የመሳተፍ መብት አላቸው እና የእነሱን መብት ግን ሀብታም ናቸው ብሎ ለመግታት ቢሞከር የመናገር መብታቸውን እንደ መግታት ያህል ነው የሚቆጠረው። ስለዚህ ሀብታምም ሆነ ሀብታም አልሆነ ሁለቱም የሚሳተፉት ባላቸው ችሎታ ነው ማለት ነው። እንደዚህ ከተባለ ደግሞ ሕገ መንግስቱ የማናቸውንም የሀብታም ሆነ የድሀ የትልቅ ሆነ የትንሽ የሁሉንም የመናገር መብት ስለሚጠብቅ ሀብታሞች ገንዘባቸውን ተጠቅመው የበለጠ መናገር ከፈለጉ ምንም የሚያግታቸው ነገር የለም። ስለዚህ የሀብታሞቹ ድምጽ የበለጠ ይሰማል ማለት ነው። ይሄ ግን ከሕገ መንግስቱ ጋር የተያያዘ ነገር ነው እንጂ ከሌላ የመጣ አይደለም። በርከት ያሉ አንኳር ጭብጦችን የሚመረምር በትናንትና ዕለት ያስተዋወቅነውና መጪውን የፕሬዚዳንት ባራክ ኦባማን አዲስ አስተዳደር ገጽታ የሚመለከት ውይይት ከነኚሁ ምሁራን ጋር በሚቀጥለው ፕሮግራማችን ዘንድ እንመለሳለን። ፕሮፌሰር አልማየሁ ገብረ ማርያምና ፕሮፌሰር ጌታቸው መታፈሪያን ለጊዜያቸው አመሰግናለሁ። ጊዜ ስጥልኝ።